የዩናይት ስቴትስ ተሰናባቹ ፕሬዚዳንት ባራክ ኦባማ በአውሮፓ የጀመሩትን በፕሬዚዳንትነት ያካሄዱትን የመጨረሻ የውጭ የአገር ጉብኝት በፔሩ ቆይታቸው አጠናቀዋል። በጉብኝታቸው ወቅት በተመራጩ ፕሬዚዳንት ዶናልድ ትራምፕ አስተዳደር ወቅት የአገሪቱ የውጭ ፖሊሲ ሊቀየር ይችላል የሚለውን ስጋት ለማረጋጋት ሞክረዋል። ፕሬዚዳንት ኦባማ ፔሩ ላይ ስላደረጉት የስንብት ጉብኝት አብራቸው የተጓዘችው ዘጋቢያችን ሲድኒ ሳይን የላከችውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች። ፕሬዚደንት ኦባማ ከእስያ ፓሲፊክ የኢኮኖሚ ጉባኤ ተሳታፊ 21 ሀገሮች መሪዎች ጋር ተነጋግረዋል። ለዓለም አቀፍ ንግድና ለትራንስፓሲፊክ ሽርክና ያላቸውን ድጋፍ ገልጸዋል። ከአሁን ወዲያ ግን ፍላጎትና ጥረቱ በእሳቸው ላይ የሚወሰን አለመሆኑን ሳያስገነዝቡ አላለፉም። የመጨረሻ ጋዜጣዊ ጉባኤያቸው ሲገባደድ አሜሪካ የዓለምን ስርዓት እንዲሁም ሰላምንና መረጋጋትን በመጠበቅ ብቃቷ ተኪ የሌላት ሀገር መሆኗን ለተመራጩ ፕሬዝደንት መልእክት አስተላልፈዋል። በትክክለኛው ወገን ላይ ካልቆምን በሁሉም ቦታዎች ሙሉ በሙሉ ሊሳካ ባይችልም እንኳ ስለ ትክክለኛው ነገር ካልተከራከርንና ለዚያ ካልታገልን ይደረመስና ክፍተቱን የሚሞላ አይኖርም። ተመራጩ ፕሬዝዳንት ስልጣኑን ሲረከቡ እሳቸውን ከመንቀፍ ይቆጠው እንደሆነ ለቀረበላቸው ጥያቄ ኦባማ ሲመልሱ ባለቤታቸውን ሚሸል ኦባማን ይዘው ወደ እረፍት ቦታ የመሄድ እቅድ እንዳላቸው አዲሱን ፕሬዚደንት እንደሚያከብሩና ጊዜ እንደሚሰጧቸው አስገንዝበዋል። መሰረታዊ የሆነው እሴት አደጋ ላይ የሚወድቅ ሆኖ ከተሰማቸው ግን ሊናገሩ እንደሚችሉ አመላክተዋል። ባለፈው ቅዳሜ በሊማ ዩኒቨርስቲ አንድ ሺህ የሚሆኑ ከመላ ላቲን አሜሪካ ና ከካሪቢያን የተሰባሰቡ ወጣቶች የሞቀ አቀባበል አድርገውላቸዋል። ከትራምፕ አስተዳደር መጥፎውን ብቻ እንዳይጠብቁ ወጣቶችን ለማሳመን ሞክረዋል። ዲሞክራሲ ሚንስ ሳምታይምስ ዩ ሃቭ ቱ ኮምፕሮማይዝ ዲሞክራሲ ማለት አንዳንዴ መቻቻል መተውና መቀባበል ሊኖር እንደሚችል ማጤን ያስፈልጋል። የምርጫዎች ውጤት ሁሌም ተስፋ የተጣለባቸው አይነቶች ይሆናሉ ማለት አይደለም። ኦባማ በስንብቱ ንግግራቸው ወቅት ሎንሊ ፕላኔት ለተባለው የጉብኝት መመሪያ መጽሐፍ አሳታሚ ሲናገሩ በስምንት ዓመታቱ የሥልጣን ጊዜያቸው ወቅት በሚሊዮኖች ያህል የሚቆጠር ማይሎች ተጉዘው በመላ ዓለም ተገናኝተው ያነጋገሯቸው ወጣቶች ለመጻዩ ዕድል ተስፋ እንደሚሰጧቸው ገልጸዋል።